የኢትዮጵያ ቤተሰብ መምሪያ ማህበር የእናቶችና የሕፃናት ጤና፣ የወጣቶች የሥነ ተዋልዶ ጤና፣ የኤች አይ ቪ ኤድስ መከላከል ምርመራ፣ እና ሕክምና፣ የመካንንነት መከላከል እና ሕክምና፣ የማጸን በር ጫፍ ካንሰር ምርመራ ሕክምናን ጨምሮ ሁሉን አቀፍ አገልግሎት እየሰጠ እንደሚገኝ የማህበሩ ፕሬዚዳንት ወይዘሮ ማዕዛ ቅጣው ገልጸዋል። በአለፈው ዓመት ብቻ በሀገሪቱ ወደ ስድስት ሚሊዮን የሚጠጋ የሥነ ተዋልዶ እና ጤና አገልግሎቶች እንዳበረከተ ተብራርቷል። እነዚህን ተግባራት በተጨባጭ ለመጎብኘት በአዲስ አበባ በዘልማድ እቴጌ መስክ እየተባለ በሚጠራው ስፍራ ካለው ክሊኒክ ሲስተር ሙላት ግርማ እኛ ክሊኒክ የሚመጡ የሚበዙት የማጸንበር ቅድመ ካንሰር ምርመራ ክላይንት ይመጣሉ። ከመንግስት ጤና ተቋምም ሆስፒታል እንዲሁም ከግል ክሊኒኮችም ይመጣሉ። በራሳቸውም አገልግሎቱን ፈልገው በዋናነት የኢትዮጵያ ቤተሰብ መምሪያ ክሊኒክና አገልግሎት አስፋፍተው ይሰጣል። ያንን አገልግሎት ፈልገው ይመጣሉ። እኔ ሚድዋይፍ እንደመሆኔም ይህንን ትሬኒንግስ ወስጄ ከአንድ ሐኪም ጋር እዚህ ክሊኒክ ውስጥ እንሰጣለን። ማጸንበር ቅድመ ካንሰር ምርመራና ሕክምና ከዚህ በተጨማሪ ወይም በተጓዳኝ ለሕብረተሰቡ የሚሰጡት አገልግሎቶች ውስጥ ሲስተር ሙላት በመቀጠል ሌላው ደግሞ የቤተሰብ ምጣኔ አገልግሎት ፈልገው የሚመጡ እናቶች አሉ። ሌላው ደግሞ በሌላ ህመም መጥተው ህክምና የሚፈልጉ እናቶች አሉ። አባላ ዘር ኤች አይ ቪ ኤድስ ምርመራም ፈልገው እና የነብሰ ጦር የእርግዝና ክትትልን ፈልገው የሚመጡ ክላይንቶች አሉ። እንዲሁም ደግሞ የመካንነት ምርመራም አገልግሎት ፈልገው የሚመጡ እናቶች አሉ። አገልግሎቶችን በመፈለግ ወይም ለህክምና በዚሁ ክሊኒክ ውስጥ ካጋጠሙኝ እናቶች ውስጥ ወደ 17 ዓመት ያህል ስመላለስበት ቆይቻለሁ። ቅድመ ካንሰርም ቶሎ በየአመቱ ቼክ አደርጋለሁ። እንዲህ በማህጸን ዙሪያ አልትራሳውን ነው ሁሉንም ነገር አደርጋለሁ እየመጣው በየአመቱ እና ጥሩ አገልግሎትን አገኛለሁ። ከዛም በፊት ደግሞ ለመከላከያም እዚህ ነበር መጥቼ ሞስዶ መጥቼ መስተንግዶ አግኝቼ ደስተኛ ሆኜ ሄዳለሁ። ጤናዬን ቼክ አድርጌ ያለብኝ ነው ቄዳለሁ መርግጥ የተቀላጠፉ ስራዎች እንዲሰሩ የበለጠ ከዚህ ደግሞ የበለጠ ተሰርቶ ብናይ ደስ ይለናል። የስራ ሰዓታችንም በአግባቡ ተጠቅመው የበለጠ አገልግሎቱ ሰፊ ቢሆን ደስ ይለናል። እኔ እንኳን ከዛሬ ዓመት ጀምሮ ነው እዚያ የመጣሁት አገልግሎት ለመቀበል ያለው ነገር ጥሩ ነው። በሴቶች ላይ ባለው ችግር በሚመጣብን በሽታዎች ዙሪያ ጥሩ እንትን እየሰጡ ነው። የበለጠ ግን በብዛት በየክልሉ ወይም በየቀበሌ በየወረዳው ቅርበት ቢኖራቸው እኛ አሁን የመጣ ነው፣ ከርቀት ነው እዚህ የመጣ ነው እና አቅራቢያው ሰው ወደሚገኝበት በየ ክፍለ ከተማው እንደዚህ አይነት አገልግሎቶች ቢሰጡ ደስተኛ። በተጨማሪ ደግሞ ለሰራተኞቹ ከዚህ የበለጠ ተነሳሽነት ቢኖራቸው ሰዓት ማክበር ላይ፣ በስርአቱ ማገልገል ላይ ትንሽ አስተያየቴን መስጠት ፈልጋለሁ። ቢሻሻል የስራ ሰዓታቸውን ቢያከብሩ የመግቢያ መውጫ ሰዓታቸውን ስራውን በአፋጣኝ የመስራት እንትን ቢያዳብሩ ደስተኛ ነኝ። ላይ ትንሽ ቅሬታ አለኝ ይህም ቢያስተካክሉ የበለጠ ህዝቡ ተደስቶ ይሄዳል። በአቅራቢያ ከሆነ እናቶች በብዛት በስራ የተወጠሩ ናቸው፣ ብዙ ምቾት አይኖራቸውም። ስለዚህ ቅርበት ቢኖረው ደግሞ የበለጠ አገልግሎቱ ይስፋፋል ወይም ተጠቃሚ እንሆናለን። ስራ ያለን ሰዎች ወደ ስራ መሄድ እንፈልጋለን። ከእሳት በኋላ ከሚባል አልትራሳውንድ፣ አሁን ውጤት ወዲያው ተስርቶ ወዲያው የሚመጣ ነገር ነው፣ የሚያቆያ አይደለም። የአልትራሳውንድ ማለት ነው። ተነስተን ያው ዲጂታል የሆኑ ነገሮች ናቸው፣ ወዲያው እነሱ ቶሎ ወጥተው ደሞ ሄደን ደሞ ወደ ስራችን እንድንገኝ የበለጠ እነዚህ ነገሮች ቢጠናከሩልን። ጌታቸው ተድላ ሀይል ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ።